አቶ አበበ በለው የአዲስ ድምፅ ሬዲዮ መስራች፣ ዋና አዘጋጅና አቅራቢ፣ በቅድሚያ አዲስ ድምፅ እንዴት ለምንና በነማን ተመሰረተ ከሚለው ለምን አንነሳም? መጀመሪያ ካሳሁን በጣም አመሰግናለሁ ለድሉ። አዲስ ድምጽ ሬዲዮ የተቋቋመው የዛሬ አስራ ዘጠኝ አመት ነው። ስናቋቁመው ኢንተርቴንመንትን በተመለከተ ነው የተቋቋመው። ከዛ ፊት አዲስ ድምጽ የኢንተርቴንመንት ድርጅት ነው፣ መዝናኛ ድርጅት ነው እና መስከረም ሲመጣ አዲሱን አመት፣ ሌሎችንም እንደዚሁ የሙዚቃ ዝግጅት እናቀርብ ነበር። ከዛ ጋር ተያይዞ ሙዚቃውንም ፕሮሞት ለማድረግ የእኛንም የተለያዩ ዘፈኖች፣ ቀልዶችንም ለማቅረብ ለኢንተርቴንመንት ታስቦ ነው መጀመሪያ የተጀመ የጀመረው ግን ብዙ አልቆየም። የኢንተርቴይንመንቱን ስራ ብቻ መስራቱን አቁሞ ሁለ ገብ ሬዲዮ የሆነው ባነሳሳት ወዲያው በአመቱ ነው ማለት ይቻላል። ሁለገብ ሲባል ምን ማለት ነው? ሁለገብ ሲባል ምንድን ነው? ከኢንተርቴይንመንት ወጣ ብሎ ከቀልና ከሙዚቃው ውጪ ጠቅላላ የሀገራችን ጉዳይ፣ የማህበራዊ ኑሮውንም እንዲሁ፣ የፖለቲካውንም የተለያዩ የጤና ያውም አንድ ሬዲዮ ሊያቀርብ የሚችለውን ጠቅላላ ነክ ነገር ሁሉን ነገር ማተኮር ጀመርን። ግን የሀገራችን የፖለቲካ ሁኔታ በውጭ ሀገር በጣም እየከረረ እየከረረ እየከረረ ሲመጣ ብዙውን ጊዜያችንን የፖለቲካው ሁኔታ የሰዓታችንን መውሰድ ቀጠለና በብዛት ፕሮግራሞቻችን በፖለቲካው ላይ ማጠንጠን ጀመሩ። እንግዲህ በተቃዋሚነትም ተፈረጀ። የኢትዮጵያ ያለውን አገዛዝ ይቃወማል ይሄ ሬዲዮ ተባለ። በዛው እንግዲህ ያለው አጋጣሚ ተቃዋሚውንም ማገዛዙንም የሚተቹም የሚነቅፉም ፕሮግራሞች፣ ጥሩ ነገር ካለ ጥሩ ናቸው የሚሉ ፕሮግራሞች መስራትን ቀጠል። ራሱን ፈጠረ ማለት ይቻላል አዲስ ድምጽ። እኔ ራሱን የፈጠረው ብል ነው የሚሻለኝ ምክንያቱም አቅደን አስበን ይሄን እናደርጋለን ብለን የመጣ ነው ነገር አይደለም። ያው ነገርን ነገር እንትን እያለው ጊዜ እና ጊዜን እየወለደ ሁኔታዎች የኢትዮጵያ ጉዳይም እየገፋ ሲሄድ ከሁሉም በላይ በውጭ ሀገር የነበረው የፖለቲካ እንቅስቃሴ እኛ አዲስ ድምጽን በጀመርን ጊዜ በጣም ወገንተኛ የሆነ ነገር ነበረ። ወገንተኛ ስልህ ሬዲዮዎች በፓርቲ ነው የሚመሰረቱት። የዚህ ፓርቲ ሬዲዮ፣ የዛ ፓርቲ ሬዲዮ ወይም ደግሞ የዚህ ድርጅት ሬዲዮ ነው የሚባሉት እንጂ ፕራይቬት ሬዲዮ እንደ አዲስ ድምፅ በግል የተቋቋሙ ብዙ አልነበሩም። ቢኖሩም የአንድ ግሩፕ ታዛዥ እንዲሆኑ ሁኔታ ያስገድዳቸዋል። ወጫቸውን ለመሸፈን ወይም ደጋፊዎቻቸውን ለማብዛት በልዩ ልዩ ሪዝን አንዱ ቋት ውስጥ መግባት ግድ ይላቸው ነበር እና አዲስ ድምፅ ግን አንድ መስፈርት አለው። ይህ መስፈርት በኢትዮጵያ ያለው አገዛዝ በምንም መመዘኛ ህጋዊ መንግስት ነው ብለን አንቀበልም። በምርጫም የታየ ነው። በጉልበት ነው የሚያስተዳድሩት። በአገዛዙ ላይ ጠንካራ የሆነ ተቃውሞ አለን። በተቃዋሚዎች በኩል ሲመጣ ግን ለኢትዮጵያ ሲባል ተቃዋሚዎችን ልክ አገዛዙን በምንለካበት፣ በምንፈትንበት እና በምንገመግምበት ስታንዳርድ ነው ተቃዋሚዎችን የምንገመግመው። የግድ አንደኛውን ተቃዋሚ ተለጥፈን ሌላኛውን ተቃዋሚ የምናርቅበት ነገር አለን። ሁሉን ነው ለማቅረብ የምንሞክረው። ኢንፋክት ያገዛዙንም ሰዎች እንዲቀርቡ ደጋግመን እንጋብዛቸው አለን። መጀመሪያ አካባቢ መቅረብ ጀምረው ነበረ። አምባሳደር ደረጃ ሳይቀር አዲስ ድምፅ ሬዲዮ ላይ የመቅረብ ፍላጎት ነበራቸው፣ ቀርበው ነበር። ከዛ በኋላ ጥያቄዎቻችን ሳይመቿቸው ሲቀሩ ቀድሞው ከአዲስ ድምፅ መቅረብ ያቆሙት ያገዛዙ ሰዎች ናቸው። አጠቃላይ ሪጀክት አድርገው አቆሙ። ምክንያቱም የሚያመሰግናቸው፣ የሚያደንቃቸው፣ የሚደግፋቸው ስለ እነሱ ጥሩ የሚያወራ ሬዲዮ ላይ ብቻ ነው መቅረብ የሚፈልጉት። ግን ይህን ነገር በተቃዋ ሚ ውስጥም አይተነዋል። ተቃዋሚዎችም ቢሆን የሚደግፋቸው፣ የሚያደንቃቸው የእነሱን ብቻ የሚያጋንን ነው የሚፈልጉት እንጂ የሚተቻቸው፣ የሚጠይቃቸው ይሄ አካሄዳቸው ሰው አልወደደውም። ይሄኛው ድርጅት ከዛኛው ድርጅት ልዩነቱ ምንድን ነው እያለ ግራ ቀኙን የሚያቀርብ ሲሆን አንዳንዶቹ ልክ ኦልሞስት በመንግስት ደረጃ ያወግዟል። ልክ መንግስት ተቃዋሚ ነው ብሎ እንደሚያወግዝ በተቃዋሚ ውስጥ በዛ ደረጃ ፕሮጀክት የሚያደርጉም የተቃዋሚ ድርጅቶች አሉ። እሱን ፈተና ነው እንግዲህ ለማለፍ እየሞከር ነው እኛ በምንም ተአምር በዚህ ጉዳይ ላይ ደንግጠን እናፈርተን የአንድ ድርጅት ተከታይ መሆን የለብንም። የበለጠ ህዝቡንም የምናገለግለው፣ የፖለቲካ ድርጅቶችንም የምንረዳው፣ ለሀገሪቱም ጤነኛ ለውጥ እንዲመጣ ልናደረግ የምንችለው ሁሉንም ፖለቲከኛ በኩል ስናሳትፍ ነው፣ መጠየቅ ያለበትን ስንጠይቅ፣ ህዝብ ያደነቀውንም ራሱ እንዲያደንቅ። ደግሞ አንድ ለየት ያደረገን የኛ ሬዲዮ ላይቭ ነው። እንግዳ በምናቀርብ ጊዜ አድማጮቻችን ከአውስትራሊያ የሆኑ ከአውሮፓ፣ ከአሜሪካ፣ ከየትም ላይቭ ያንን እንግዳ ዳይሬክት መጠየቅ ይችላሉ በአብዛኛው ሁሉንም ፕሮግራም ባይሆን ኦልሞስት ዘጠና ፐርሰንት ያን ማድረግ ይቻላል። ይህን የሚያደርግ ሬዲዮ በውጭ ሀገር እኔ እስከማውቀው ድረስ የለም ማለት ይቻላል። ወይ አስቀድሞ ጥያቄ ተቀብሎ አዘጋጅቶ ለእንግዶች ይቀርባል። ከዛ ፕሪ ሪከርድ አድርገው የተቀረጠ ነው የሚያስተላልፉት አብዛኞቹ። ግን አዲስ እንትን ሬዲዮ ላይቭ ያቀርባል። አድማጭ ቀጥታ ዳይሬክት ደውሎ ነው የሚጠይቀው እና ይህም ለየት ያደርገናል። ለዚህም ስንል ነው ሁሉን ማቅረብ የምንፈልገው ግራና ቀኝ እናቀርባለን። አንዳንዴ በሚያስቅ ሁኔታ መጨቃጨቅ አልፈልግም ለብቻዬ ነው የምቀርብ የሚሉበትም ጊዜ አለ። በተቃዋሚዎችም በኩል ሪሊ የዛ አይነት ችግር ያለባቸው አሉ። ከተቃራኒ ጋር ቀርቦ መከራከርን እንደ መጨቃጨቅ አድርገው እርስ በርስ ለምን እንጣላለን የሚሉት ነገር አለ። ግን እኔ በዛ ላይ ያው የተለያየ ሀሳብ እስካላቸው ድረስ በአደባባይ ወጥተው ሕዝቡን ለማስተማር ቢሞክሩ መልካም ነው የሚል እምነት ስላለን እናቀርባቸዋለን። እነዚህ እነዚህ ነገሮች ከሌሎች ሁሉ ሬዲዮች ለየት ያሉ ነው። ባለፉት አስራ ዘጠኝ አመታት ጊዜያቶች ውስጥ ምን ያልታወናችኋቸው አንኳር ጉዳዮች አሉ ስትነሱ፣ አላማችሁ አድርጋችሁ የተነሳችሁባቸው እና እነዚህን አድርገናል፣ ይሄን አበርክተናል፣ የአዲስ ድምፅ አኩሪ ሪኮርዶች ናቸው ብለው የሚሉት ምን ይኖራል? በጣም ብዙ ነገሮች ናቸው። ከጥቂቶቹ ብንነሳ እኛ በተቋቋምንበት ጊዜ እንዳልኩት በዓለም ደረጃ ለመሰማት ሞክረናል። በኤፍኤም በኤኤም ሬዲዮ አዲስ አበባ ኢትዮጵያ ውስጥም አዲስ አበባ አካባቢን በመላው ኢትዮጵያም ለመደመጥ ሞክረናል። በዛ ምክንያት ብዙ አድማጮች ስላሉን የተቸገሩ ወገኖቻችንን በተለይ በሊቢያ እንደ ዛሬው ሳይሆን፣ ኢቨን ጋዳፊ በነበረ ጊዜ እስር ቤት የነበሩ በሱዳን የሚታሰሩ፣ በየመን፣ በተለያየ ቦታ አሁን ችግር ባለባቸው ቦታዎች ሁሉ የነበሩ ስደተኞች በሚታሰሩባቸው ቦታዎች በሚደርስባቸው አደጋ እየደረስን በስልክ እያቀረብን በቀይ መስቀልም ኤን ኤች ሲ አርም እንዲደርስላቸው እንደ ትልቁ ስራችን የነበረው ስደተኞች በያሉበት መርዳት ነበረ። እንዳሁኑ በርከት ያሉ ሚዲያዎች ስላልነበሩ አዲስ ድምጽ ሬዲዮ ትልቁ ስራው የነበረው በዛ ጊዜ በተለይ በዓለም ሚሰደዱ ወገኖችን ድምጻቸውን ማሰማት ነበረ። ከሁሉም በላይ ደግሞ ኢትዮጵያ ውስጥ የተፈጠሩ የፖለቲካ ድርጅቶችን በውጭ ሀገር የበለጠ እንዲደመጡ በዚህም በመጡ ጊዜ ስብሰባዎቻቸውን ለህዝብ በማስተላለፍ ፈንድሬዜኞቻቸውን በአካል ሁሉ ተገኝተን በመርዳት ብዙ ድርጅቶች እንዲቋቋሙ አድርገናል። እንዲያውም ዛሬ አውራ አውራ የሆኑ ድርጅቶች ከቅንጅት በኋላ አንድነት ሲመጣ ከአንድነት በኋላ ግንቦት ሰባት ሲመጣ ከዛም በኋላ ነሰማያዊ ሲመጡ፣ ምን መድረክም እንዲህ ያለ ሲሄድ የተለያዩ ድርጅቶች በመጡ ቁጥር የምናስተዋውቀው አዲስ ድምፅ ላይ ነው። ሪል አሁን ኢሳት ደርሶ አብዛኛውን ስራ መስራት ከመጀመሩ በፊት ኢንክሉዲንግ ኢሳትንም በመፍጠር ደረጃ በማቋቋም ደረጃ ከነበሩት ሰባት ሰዎች፣ ስምንት ሰዎች አንዱ እኔ ነኝ። ግን በዛ ጊዜ የነበርነው ሰባት ስምንት የኢሳት ሰዎች ነው የምንመካበት ስለ ኢሳት የምንናገርበት ትልቁ ሚዲያዎች ከሬዲዮ አንጻር አዲስ ስምት አንዱ ነበረ። ኦፍኮርስ ሌሎች የድህረ ገጽ ሚዲያዎች በጣም ትልቅ ሚና የተጫወተዋሉ፣ እንደ ኤምኤፍ፣ ኢትዮ ሚዲያ፣ አዲስ ቮይስ፣ አባይ ሚዲያ፣ ኢትዮጵያን ሪቪው እነዚህ ያደረጉት ቀላል ነገር አለም እንደ እንደነሱ እኛም በሬዲዮ ኦልሞስት እንዳልኩ ብዙ አድቫንቴጅ ስለነበረን ላይቭ መሆናችን ረዥም ሰዓት ነው። ሁለት ሰዓት በሳምንት አለን። አንዳንዴ ቅዳሜ እና እሁድም እናደርገዋለን ሁለት ጊዜ። እና ሰፊም ሰዓት አለን፣ ብዙ ሰው እናሳትፋለን። እና ለብዙ ሰዎች ይመች ስለነበር በአጠቃላይ የፖለቲካ ድርጅቶች በእግራቸው እንዲቆሙ አድርገናል። እስፔሻሊ እንደነገርኩህ፣ ግንቦት ሰባት አይነት ሲጀምሩ የነበረውን ፊዲያ ማለት ይቻላል ይሳትንም ጭምር ሌሎችንም ያደረግነውን ነገር በዘርዝሮ ለመንገር እንደው ከሌላ ብትሰማው ይቻላል እንጂ እኔ በእኔ በኩል ትልቅ አስተዋጽኦ አድርገናል። ብዙ ድርጅቶች፣ ብዙ የፖለቲካ ሰዎች እንዲታወቁ አድርገናል። በዛም ምክንያት ይመስለኛል ዛሬ ኢትዮጵያ ውስጥ ከታሰሩ የፖለቲካ ታሳሪዎች ውስጥ ባልሳሳት ከአብዛኞቹ ጋር ስማችን ተጠቅሷል በአዲስ ድምፅ ሬዲዮ በመቅረብ ከአቶ አበበ በለው ጋር በመሆን እንዲህ በማድረግ እንደዛ በማድረግ የሚል የክሱ ወንጀል ዝርዝር በሙሉ የእኛ ሬዲዮ አለበት። ስላሳተፍን እና መድረክ እድል ስለሰጠናቸው ነው። የስራቱ ፍርድም ፀበሉም ደርሶናል። አልታሰርንም እንጂ ተፈርዶብናል። ልጋ ቀላል ነገር አይደለም። ብዙ ብዙ ነገሮችን ሰርተናል። ይህን ነገር ስንሰራ ቅድም እንዳልኩ በተቃዋሚው መሀል ሬስፔክት እንዲያደርጉን የአንዱ ብቻ አድርገው እንዳይጎትቱን ወይም የዛነህ ብሎ ይሄኛው እንዳያርቀን የእኛነህ ብሎ በቃ እንዳይ ፎር ግራንትድ እንዳይወስደን በተቃዋሚዎችም ውስጥ ያደረግነው ፍጥጫ ቀላል ነገር አይደለም። በምንም ታምር የሁላችሁንም ድምፅ የማሰማት መብታችንን ልትነፍጉን አይገባም በሚል ደብዳቤ ሁሉ ጽፈን የሰጠናቸው የፖለቲካ መሪዎች አሉ። በህግ አምላክ ደጋፊዎቻችሁን አስታግሱልን ብለን። ምክንያቱም ጠንከር ያለ ነገር ለአንድ ድርጅት ስናቀርብ ደጋፊዎቻቸው ተቻችሁ የኛን ድርጅት በማለት በጣም ይቆጣሉ። ይሄ ነገር እንዲያስታግሱ ለፖለቲካ ድርጅት መሪዎች ደብዳቤ ሁሉ ጽፈን አቅርበን ሁሉ በህግ አምላክ ያልነዋል። ተቃዋሚዎች መካከል ያጫና እንዳለብን ብሶ ያውቅ። ይህን ሁሉ ፈተና መቋቋም እና የሁሉም ሬዲዮ ጣቢያ ሆኖ መገኘት ትልቅ አቺቭመንት ነው ብዬ አምናለሁ። እንደሚታወቀው አሜሪካ ውስጥ የተለያዩ ሬዲዮ ስርጭቶች እንደዚሁም ሶሻል ሚዲያዎችም አሉ። በአንጻሩም ፕሮፌሽናል ኦርጋናይዜሽን እንደ ቮይስ ኦፍ አሜሪካ የአማርኛው ፕሮግራም ስርጭት አለ። የእናንተም እንደዚሁ በአንድ ወገን እነኝህን ሁሉ ስርጭቶች በአሜሪ አሜሪካ ውስጥ የሚተላለፉት አስተዋጽኦቸውና ሚናቸው ምን ያህል ነው? ምን ያህልስ ሙያዊ ክህሎት ያላቸው ናቸው? የሚዲያ ስርጭቶቹ በምን መልክ ነው ለህብረተሰቡ ያላቸውን ጠቀሜታና ፋይዳ የሚገምቱት? ወል በጣም ትልቅ ጠቀሜታ አለው። ሚዲያ ምን ጊዜም ጠቃሚ ነው። ግን የኢትዮጵያን ሚዲያ ኢንክሉዲንግ ቮይስ ኦፍ አሜሪካ ጀርመን ድምፅም፣ የእናንተንም ፕሮግራም፣ ሌሎችንም ስናይ በጊዜ ከፍልን ማየት ያስፈልጋል። አይ ቲንክ ፌስቡክ በጣም ታዋቂ ከሆነበት ጊዜ ወዲህ እንደ የመሳሰሉን ነገሮች ብዙ የኢንፎርሜሽን መቀያየሪያ ትዊተር ብዙ ኢትዮጵያዊ መጠቀም ከመጀመሩ በፊት የነበራቸው ሚናም ሚናቅ አልነበረም። አይ ሪሊ ትልቅ አስተዋጽኦ አድርገዋል። ብቸኛዎቹ የመገናኛ ብዙኃን እነሱ ነበሩ እና ያደረጉት አስተዋጽኦ ቀላል አልነበረም። በዛ ጊዜ ግን ችግር ነበረባቸው። አንዳንዶቹ ቅድም ባልኩ ሁኔታ በጣም ወገንተኛ እንዲሆኑ፣ አንዳንዴ የአንዳንድ ጋዜጠኞች በግራ በቀኝ ሲመቱ ያየንበት ጊዜ አለ። በዚህም በዛም ኢንዲፔንዳንትነታቸውን ይዘው ለመቀጠል የፈለጉ ጋዜጠኞች ብዙ ተጎድተዋል። ያን ፈርተው ደግሞ ላለመመጣት አንዱ ጋር የተለጠፉም ማንነታቸውን አጥተዋል። ስብእናቸውን አጥተዋል። ስማቸው ጎድፏል። ይሄ እንግዲህ በራሳቸው ድክመት የሚመጣ ነው። ይሄን ፈተና ግን አሁን ፌስቡክ ከመጣ ወዲህ የቀነሰው ይመስለኛል ለጋዜጠኞች። ምክንያቱም አንድ ጋዜጠኛ አድርባይ ሊሆንበት የሚችልበት ሁኔታ እየጠበበ ነው የሚመጣው። አሁን እንደው ለህሊናው ካለ አስበ በስተቀር ብሎ ማንነቱን የጣለ ሰው ካልሆነ በስተቀር በአሁኑ ሰዓት ጋዜጠኛ ኦነስት መሆን ግዴታው ነው። ኦነስት አለመሆን አያዋጣውም። አቅሙም አይፈቅድም ኦነስት አለመሆን ምክንያቱም ሰው ሁሉ ጋዜጠኛ ሆኗል ዛሬ እንዲሁም አብዛኛው የኢትዮጵያ ሪፖርተር ነው። ለጋዜጠኞቹ መረጃውን የሚያከብለው ህዝቡ ከቦታው ቀርጾ በፊልም የተደገፈ ነው የሚያቀርበው እና አድርባይ ጋዜጠኛ ልትሆን የምትችልበት ጊዜ እያከተመ ነው። ድርጅትን ተማቅረ ለአንድ ድርጅት ብቻ ልሳንህን የምታከራይበት ሁኔታ እየቀረ ነው የሚያደርጉ ካሉም ሸሙ ከባድ ነው የሚሆን ነው። ምክንያቱም እንዳልኩት ነው የፈለግን ብናወር አሁን ጋዜጠኞች በአሁኑ ሰዓት ግለሰቡ እኩል ጋዜጠኛ ሆኗል ማለት ይቻላል። የራሱ ዌብሳይት በቀላሉ ነው የሚከፍተው። ዛሬ ዩቲዩብ አካውንት ያለው ህዝብ ቁጥሩ ማት ነው። የተለያዩ ቪዲዮች ነቶ የሚያሰራቸው እሱ ራሱ ሚዲያ ነው። እዛ ላይ ቴሌቪዥን ማለት ነው። ላይቭ ማስተላለፍ ትችላለህ በዩትዩብ፣ በፌስቡክ ላይቭ ማስተላለፍ ትችላለህ። በቴሌቪዥን እንደሚታይ ማለት ነው። ቀላል ነገር አለ። ኤብሪባዲ ጋዜጠኛ ለመሆን አክሰሱ አለ። በዚህ መሀል ውስጥ አድሎኛ ጋዜጠኛ ውሸታም ጋዜጠኛ፣ አድርባይ ጋዜጠኛ ለመሆን ጊዜው እየመሸ ነው። በፍጹም የሚቻል አይመስለኝም እና አሁን እሱ ራሱ ስለጠቀመ ለጋዜጠኞች ፈተና የሚሆንበት ነው። ትክክለኛ ሙያቸውን ለማራመድ የሚገደዱበት ጊዜ ነው። ጥሩም ጊዜ ነው። እውነት ሙያቸውን የሚወዱት ከሆነ መረጃው በሽ ነው። እውነት ነው የሚመጣው። በአብዛኛው ያን ማስተናገድ ነው። የተለየ ሀሳብ ፈልገህ ማቅረብ ነው። ግን ይሄ ነገር ከመምጣቱ በፊት እንዳልኩ አስተዋጽኦአቸው ትልቅ ነበር። አዘሴም ታይም ፈተናውም ከባድ ነበር። የወደቁም አሉ፣ ፈተናውን ያለፉም አሉ ይሆናሉ። ያለ ብዙ በርካታ ችግሮችም ተፈጥረው የሚታዩት በፕሮፌሽናል ጋዜጠኝነትና በሲቲዝን ጆርናሊዝም መካከል ያሉ ግራጫ የሆኑ መስኮች፣ እነኛም ልዩነቶች በውል በሌሎች ዘንድ ተለይቶ ስለማይታወቅ ነው የሚሉ ትችቶችን የሚሰነዝሯሉ። በተለይ ደግሞ ቅድም እንዳነሱት ነጻ የሆነ የሚዲያ ተቋም ነጻ የሆነ አቋም ይዞ ሙያውን ስነ መግባር አስጠብቆ ለመሄድ ና ዋኪ ነው በእናንተ በኩል በተለይ አንዱም ቅድም እንዳነሱት ገንዘብ ድጋፍ እንደነ ቮይስ ኦፍ አሜሪካ የመሳሰሉ በገቨርንመንት የሚረዱ ወይም ያሉ ተቋማቶች ካልሆኑ በስተቀር ሌሎች የራሳቸው የሆነ የገቢ ማሰባሰቢያ ያገኛሉ። እነኛ ገቢ የሚሰጡ ሰዎች ደግሞ የራሳቸውን አጀንዳ ይዘው ይመጣሉ፣ ተጽዕኖ ለማሳደር ይሞክራሉ። ከብዙ በዚህ መልክ የሚሰሩ የግል ሚዲያዎች ላይ የሚሰሙት አንዱ ተግዳሮቶች እነዚህ ናቸው። በእናንተስ ላይ ምን አይነት ተጽዕኖዎች አሉ? እነኛንስ እንዴት ተቋቋማችኋቸው? እሱ ነበረ ትልቁ ፈተናችን። ምክንያቱም ደጋፊዎቻችን በራሳቸው ሚዛን የሚያዩ ደጋፊዎች ነበሩ። እንደ እነሱ የሚጠቅም ወይም እነሱ የሚወዱትን የሚያደንቅ፣ እነሱ የሚጠሉትን የሚረግም እስከሆነ ድረስ መደገፍ የሚፈልጉ፣ ከእነሱ ስሜት ከወጣ ደግሞ አንድ ፕሮግራም ከእነሱ ውጭ ከሆነች ድጋፋቸውን መከልከል የሚፈልጉ ሰዎች አሉ። አልፎ አልፈው እንደዚህ አይነት ሰዎች እንኳንስ ለሬዲዮ ለፖለቲካ ድርጅትም ችግር ፈጥረዋል። ብዙ የፖለቲካ ድርጅቶች የገንዘብ አቅማቸውም የተዳከመው የሚደግፉት ሰዎች በአንድ ጥሩ አስር ነገር ሰርተው ዘጠኙን ወደው አንዱን እንኳ ቢጠሉት ድጋፋቸውን ያቆማሉ። ይህን የሚያደርጉ ሰዎች ነበሩ፣ አሉ። በዛ ምክንያት ብዙ ጋዜጠኞች ቅድም እንዳልኩ ተቸግረዋል። ምክንያቱም ትልቅ ኮንትራት ተፈራርመ፣ የሬድዮ የሬዲዮ ጣቢያውን የምታገኝ ከፍተኛ ገንዘብ መክፈል አለበት። ያንን ለመሸፈን የመጀመሪያዎቹ የጀርባ አጥንት ደጋፊዎቼ ናቸው። ስለዚህ ደጋፊዎቼን ላለማጣት የምትጨነቅ ከሆነ፣ እነሱ የሚፈልጉትን የምታረግ ከሆነ ያንተ ሮል ይጠፋል ያንተ ሚና ተቀጣሪ ነው የምትሆነው። በቃ አለቀ። ያ የሚከፍልህን ኃይል ማስደሰት ነው። ያን ለማድረግማ ኢትዮጵያም ሆኖ ማድረግ ይቻላል። ያኔ ተቀጥሮ እነሱ የሚሉትን ብቻ እየሰሩ መኖር ይቻላል። ያን አንፈልግም ያለ ሰው እዚህም ቢሆን ጾሙን ይደር እንጂ ቢፈልግ ሚዲያውን ይዘጋ እንጂ ኢንቴግሪቲውን ወይም ማንነቱን እንደው በገንዘብ መለወጥ የለበትም። ያን ትልቅ ፈተና ፈትኖናል። እኛ የሬዲዮ አየር ታይማችንን ዋጋ ርካሽ እንድንፈልግ አስገድዶናል። በተወሰነ ጊዜ በቀነሱ ቁጥር ቅድም እንዳልኩ ደጋፊዎች የራሳቸውን ስሜት ነው የሚከተሉት። እነሱ ላይወዱት ነገር አንድ ነገር ታገኙ ያቆማሉ። እና ሀይለኛ የሆነ የፋይናንስ ችግር የገጠመንም ሰዓት ነበር። ግን አልሴም ታይም ደግሞ ጠንካሮች አሉ፣ እንደምለ ነጻ ሚዲያ የሚፈልጉ ሰዎች አሉ። እና የእነሱ ደግሞ ጠንካራ ድጋፍ እንድትቀጥል ያደርጋል። ለእኛ ለአዲስ ምስ በተመለከተ እንድንቀጥል ያደረገን እንዳልኩ በፕሪንስፕል የሠራ ነው። ኖ ማተር ዋት የኔ ሬዲዮ እንዲከፈት እንዲዘጋ መጨነቅ የለብንም። በምንም ታምር ኤርትራ ውስጥ ካለ ድረስ ለሀገራችን ይጠቅማል ብለን ያለውን እውነተኛ ነገር በግራን በቀኝም በፊትም በኋላ ሁሉንም በማስተናገድ እንቀጥላለን። ከዛ ውጪ ልናደርግ አይገባ የሚል አቋም ወሰድን። እሱ አንድ ትልቅ ነገር ፈጠረለን፣ ተደማጭ የሬዲዮ ጣቢያ እንዲሆን አደረገ። ተደማጭ የሬዲዮ ጣቢያ በመሆኑ ምክንያት ቢያንስ ግማሹን ወጫችን ሊከፍል የሚችል ወይም ከግማሽ በላይ ወጫችን ሊከፍል የሚችል ማስታወቂያዎች እናገኛለን። እነዚህ ማስታወቂያ የሚያደረጉ ሰዎች ወደውንም አይደለም አንዳንዶቹ ግን እንደሚደመጥ ስለሚያውቁ ነው። በፖለቲካ ፍላጎታቸው በሌላው ሳይድ ሊሆኑ ይችላሉ፣ ግን ሬዲዮ ተደማጭ ስለሆነ አንዱ የሚያደምን ሬዲዮ መጀመሪያ ተደማጭ ነው። እንዳልኩም በፖለቲካ ሳቢያ አሁን በተለይ ችግር የፈጠረብን ረዥም ጊዜ የአዲስ ሬዲዮ በአድማጮቻችን ውስጥ ውዝግብ ገብተን አናውቅም። ከሆነ አሁን ነው እንግዲህ የኤርትራ ኬዝ ከመጣ ወዲህ የአርበኞች ግንቦት ሰባት እንቅስቃሴ በኤርትራ ማድረጋቸውን ጥያቄ ያቀርቧል። የእኛ ሬዲዮ ምን ያህል ያስኬዳል? ምን ያህል ጀኞኝ ነው? ከአሁን በፊት እኮ ተሞክሮ ያልተሳካ ነው። እናንተን ምን ይለያቸዋል? የኤርትራዊ መንግስት አቋም እና የኢትዮጵያ መንግስት አቋም ምን የተለያየ ነገር ኖሯቸው ነው ለእናንተ ሲሉ ርሶርስ የሚዋጉበት ምክንያት ምናቸው? ሞኝ ነው? አቅመስ ይፈቅዳል ወይ? ይህን ነገር መርመራችታል ወይ? እነዚህ እንግዲህ መነሳት ያለባቸው ጥያቄዎች ናቸው። እንደ አጋጣሚ ግን እነዚህ ጥያቄዎች መጠየቅ የለባቸውም የሚሉ ደጋፊዎች አጋጥመውና ጭራሽ አያስፈልጉም እንደ አርፋቸው ዝም በሉ ያሉን አሉ። እንዲህ አይነቱ ነገር በዚህ ምክንያት ድጋፋቸውን ያቆሙ አሉ። ግን ይሄ ቻሌንጅ ልትወጣ የሚገባ ነው። ልትንበረከክለት የማይገባ ነው። በምንም ታምር ይሄ ጥያቄ ይሄን ለአርበኞች ግንቦት ሰባት የሚጠቅም ጥያቄ እነዚህ ጥያቄዎች መመለስና ህዝቡን በዚህ ጉዳይ ማሳመን ከቻለ አላማው ይቀጥልለታል። ይህንን ጥያቄ መመለስ ካልቻለና ካላሳመነ ደግሞ ድርጅቱ ራሱን ገምግሞ፣ የለም ይሄ ነገር የሚያዋጣ አይደለም ብሎ ሌላ ፕላን ይቀይራል። የእኛ ሚና የሚሆነው ህዝብ እንደ ትልቅ ያነሳውን ጥያቄ ቦታ ሰጥተን በእርጋታ አገር ሊጠቅም በሚችል የድርጅቱንም የህዝቡንም ፍላጎት ሊያሟላ በሚችል በስፋት ማወያየት ግዴታችን ነው። ያንን በማድረጋችን የተቀየሩ ሰዎች ነበሩ። ግን አሁን አሁን እንዳልኩ ነው። ጉዳዩን እየመረመሩት ሲሄዱ ይሄን ነገር ማቅረባችን ለአጠቃላይ በኢትዮጵያ ውስጥ ለሚደረገው ህጋዊ የሆነ በህዝብ የተመረጠ መንግስት በሀገራችን እንዲኖር ለሚደረገው ትግል ጠቃሚ እንዲሆን ሁላችንም እንዲያሰባስብ አስበን ያደረግነው መሆኑን በመረዳት ግራ ቀኙ ተቀብሎናል ማለት እችላለሁ። እንዲህ አይነት ጥያቄ መጠየቃችን ሊገርሙ የለም። እኛ ጋር ሲቀርብ ሁሉም እንደሚጠየቅ አውቆ ነው የሚመጣው፣ እና ነጻነታችን አግኝተናል ብዬ አስባለሁ። መጨም 19 ዓመት ቀላል አይደለም። ሁለት አስርት ዓመት ማለት ወደ አንድ ትውልድ እድሜ የሚቃረብ ነውና፣ በእነዚህ ጊዜ ውስጥ በርካታ የሆኑ መልካም የሆኑ አስደሳች ትዝታዎች ይኖራሉ፣ ወይም ደግሞ በአንድ በኩል እንደዚሁ ልብ ሰባሪ ወይም አሳዛኝ ገጠመኞችም ይኖራሉ። ካለፉት የ19 ዓመት ተሞክሮዎች ውስጥ ምን አይነት መልካም፣ ምን አይነት አሳዛኝ ወይም ልብ ሰባሪ ገጠመኞች አሉት በአጭሩ ሊነቅሱልን የሚችሉት? you know, be in Manuel. በቅንጅት ጊዜ ብዙ ደክመን ነበረ ከሌላው ኢትዮጵያዊ ጋር እና ትልቅ ትልቅ ትልቅ ደረጃ ተደርሶ ነበረ። በውጭ ሀገር ያለው ኢትዮጵያዊ እንዲያውም ኢንተርናሽናል ሊደርሽፕ የሚል አይነት ስም ያለው ተቃዋሚው በሙሉ አንድ ላይ ሆኖ ቅንጅትንና ሕብረትን ሊረዳ የሚችልበት ድንዛፍ ሁኔታ ተፈጥሮ ነበር እና ያ ነገር በውጭ ሀገር ያለውን እንቅስቃሴ መልክ አስይዞት ነበረ። ከኮንግረስ ድረስ ተሄደው ኤችአር ቱ ታውዘንድ ትሪ የሚባል ፕሮፌሰር አለማርያም እና ሌሎችም ወንድሞችና እህቶች ተረባርበው ሕግ እንዲወጣ ኢትዮጵያን የሚመለከት ሕግ እዚህ አሜሪካን ሀገር በሕግ መወሰኛው እንዲወጣ ሁሉ ለማድረግ ተችሎ ነበረ። እንዳልኩት ተበትኖ የነበረው ተቃዋሚ በሙሉ ተሰባስቦ ነበረ። ገንዘብ ለማሰባሰብ እኔ አሁን ከቅንጅቶች ጋራ ዶክተር ብርሃኑ ጋር የተጣሉ ጊዜ ነው። ለነገሩ ግን ከእነሱ ጋራ ወደ ሶስት ወር ስዞር በጠቅላላ በዞርኩባቸው ቦታዎች በሙሉ የነበረው አንድነት ይሄ ነው የምልህ አይደለም። እና እንደዛ ደክመን ከግራ ከቀይ ሁላችንም ይሄብቸ ማለት ያለው ጠቅላላ በውጭ ሀገር ያለው ኢትዮጵያዊ አንድ ወጥ የሆነ ጠንካራ ኢትዮጵያን ሊረዳ የሚችል የውጭ ሀገር ኢትዮጵያውያን ስብስብ ተፈጥሮ ነበረ። ያንን ማጣታችን በጣም ልብ የሚሰብር ነገር ነው ለእኔ። ያንን ነገር ረጋ ብለን ባለመመርመር ግለሰቦችን ብቻ መከተል ይሄ ያኛውን ያኛው ይሄኛውን በማድነቅ እኔ የዛ ቲፎዞ ይሄ የዛ ቲፎዞ በመሆን ላናድ ናቸው ሁሉንም ከፖለቲካው ውስጥ ያው ምን እንደሆኑ የምናየው ነው የደረሱበት ደረጃ ላናድ ናቸው አንዱም ጋራ ሆነን ላንገፋበት ሁላችንም ሁሉንም ጥለናቸው ልንሄድ ጉዳይ የነበረንን ፍቅር አጣን። የነበረንን ህብረት አጣን። ብዙዎች እንደውም ፖለቲካውን እርግፍ አድርገው ተውት። ከፖለቲካ ራቁ። ብዙዎቹ ያሉት እንደውም እንደተጣሉ ነው። አሁንም የጉሩፕ የአድማ አይነት ነገር ይታያል እና ያን የመሰለ ህብረት የመሰለ የፖለቲካ እንቅስቃሴ እንደውም በጣም የሚያስደስት ነገር ማጣታችን ይደከምንበት ድካም እንደዛ ሆኖ መቃቱ የሚቆጨኝ ነገር ነው። ሌላው ከሚያሳዝን የአንድነትም ጉዳይ ብዙ ተደክሞበት አትሊስት ቅንጅት ሙሉ ለሙሉ አይጠፋም አንድነት ተክቶታል የሚል ተስፋ አድርገን ነበር። የሱም ጉዳይ እንደሚሆን ሆነ። እነዚህ እነዚህ የሚያሳዝኑ ነገሮች ናቸው። የሚያስደሱትን ደግሞ አትሊስት ጋዜጠኞች በአስታውስ ምናልባት የዛሬ አስራ አንድ አስራ ሁለት ሜ አስራ ሶስት አመት ይመስለኛል ኢትዮ ሚዲያ አብርሃ በላይ፣ የፎርቱ ዳዊትና ክንፉ፣ ኢትዮጵያን ሪቪው ኤልያስ ክፍሌ እኔ ያለ ሲዘንስ እንግዲህ እነዚህ ይመስለኛል የመጀመሪያዎቹ። ከዛ በኋላ አባይ ሚዲያ ና አዲስ ቮይስ ጀምረዋል። እነዚህ ጋዜጠኞች በየጊዜው በመወያየት አንድ ነገር ማድረግ አለብን ወደ ኢትዮጵያ የሚተላለፍ አንድ ነገር መፈጠር አለበት በማለት በተለይ ክንፎ አሰፋ የሚፉ በኋላም ደግሞ ከኢትዮጵያ መጥቶ ፋሲል የኔአለም ከተጨመረ በኋላ አንድ ነገር መደረግ አለበት በማለት ኢሳት እንዲፈጠር መደረጉ ከጋዜጠኞቾች እነ ፕሮፌሰር አለማርያም እነ ሜሮን አሀዱ ሜሮን አሀዱ ያደረገችው ሁለችም ታሪክ ያወሰዋል። ሌሎችም እንደ ዳኛ ፍሬወ መጥተው ነበር። ሌሎችም ሰዎች ወደ ስምንት ዘጠኝ አስር ወደ አስራ አንድ እየደረስ እነዚህ ሰዎች ተሰባሱ ኢሳትን መፍጠራቸውና ኢሳት ዛሬ እዚህ ደረጃ ላይ መድረሱ እኔ አንድ ትልቅ የውጭ ሀገር፣ አደረግነው ከምለው ከምኮራበት ከተሳተፍኩባቸው ብዙ ነገሮች ውስጥ በመሳለፊ የሚደሰትበት አንዱ ነገር ይሄ ነው። ቅድም እንዳልኩ ደግሞ እንደው ምናልባት ጓደኞችም አሁን የጠራቸው ስማቸውን የጠራኋቸው በሁሉም ሊመሰክሩ ይችላሉ። አዲስ ሬዲዮ ትልቁን አስተዋጽኦ አድርጓል ይሄን ነገር ፕሮሞት በማለት ነው። በየጊዜው እነሱን እያቀረብን እናወያይ ነበረ። እያንዳንዱ ሚዲያም ይሄንን ይናገር ነበር እና ወጣም ወረደም አትሊስት አሁን አንድ ሚዲያ ተፈጥሯል ኢሳት የሚባል አገር ብዙ የሚያውቀው ያን ለማድረግ መቻላችን እኔ እንደ ቀላል ነገር አልቆጥረውም። በጣም በጣም ደስ የሚለኝ ነገር አንዱ እሱ ነው። አቶ አበበ በለው፣ የአዲስ ድምፅ ሬዲዮ መስራች ዋና አዘጋጅና አቅራቢ፣ ስለ ቃለ ምልልሱ እናመሰግናለን። በዚህ አጋጣሚ ደግሞ የአንተ ሬዲዮ ጣቢያ የሚተላልፈው አውስትራሊያ በመሆኑ ስፔሻሊ አውስትራሊያ ላሉ ደጋፊዎቻችን የከበረ ምስጋናዬን አቀርባለሁ። በጣም በጣም እንድታመሰግንልኝ ይወዳለሁ። ያላቸው ድጋፍ ወሰን የለውም እና አውስትራሊያ ለሚገኙ የአዲስ ድምፅ ሬዲዮ ቤተሰቦች የከበረ ምስጋናና ሰላምታ አቅርብልኝ። እኔም ስለ እድሉ በጣም አመሰግናለሁ ጊዜ